ለወትሮ መረን በለቀቀ ንግግራቸውና በሚወስኗቸው አስደንጋጭ ውሳኔዎች የሀገራቸውን ሕዝብ ለሁለት ከፍለዋል ተብለው የሚከሰሱት ፕሬዚደንት ዶናልድ ትራምፕ ትናንት ማምሻውን ለሀገራቸው ሁለቱ ምክር ቤቶች ማለትም ሴኔትና ኮንግረስ የጋራ ጉባኤ ባደረጉት ንግግር የሀገሪቱ ዜጎች ልዩነቶቻቸውን አጥብበው አንድነታቸውን እንዲያጠናክሩ ጥሪ አቅርበዋል። ዛሬ ምሽት ለሁላችንም የማቀርበው ጥሪ ልዩነታችንን ወደ ጎን ትተን በአንድነት የሚያስተሳስረንን የጋራ ነገር መፈለግና ለህዝባችን ልናሳየው የሚገባንን አንድነት እንድንፈጥር እጠይቃችኋለሁ። እንድናገለግለው የመረጠን ህዝባችን ከእኛ የሚፈልገው ቁልፍ ነገር ይህ ነውና። ፕሬዚደንቱ ከአንድ ሰዓት በላይ በፈጀ ንግግራቸው እሳቸው የሚመሩት አስተዳደር ዋይት ሀውስን ከተረከበ ወዲህ የሀገሪቱ ምጣኔ ሀብት፣ ንግድና ምርታማነት ማነት በእጅጉ እየጨመረ መምጣቱን ጠቁመዋል። የሀገሪቱ የስራ አጥነት ችግርም ከመቼውም ጊዜ በተሻለ ሁኔታም ዝቅተኛ ደረጃ ላይ እንደሆነ ነው የተናገሩት። ከጥቂት ወራት በፊት ህግ ሆነው በሳቸው የተፈረመው የግብር ቅነሳ ረቂቅም በውጭ ሀገራት መዋለ ንዋያቸውን ሲያፈሱ የነበሩት የአሜሪካ ኩባንያዎች ወደ ሀገራቸው ተመልሰው እንዲያመርቱ እያገዛቸው እንደሆነ ነው የገለጹት። ዩናይትድ ስቴትስ በሳቸው አስተዳደር ዘመን የነዳጅ ሀብቷን በስፋት አልምታ ከዓለም ነዳጅ ላኪ የሀገራት ቀዳሚ ተርታ ላይ እንድትቀመጥ እየሰሩ እንደሆነም ነው የገለጹት። አሁን በኩራት የምንናገረው ለዓለም ነዳጅ ላኪ ሀገር መሆናችንን ነው። ፕሬዚደንቱ በትናንትናው ምሽት ንግግራቸው አስተዳደራቸው የሀገሪቱን የስደተኞችና የኢሚግሬሽን ችግር በዘላቂነት ለመፍታት ባለ አራት መርህ ሰነድ ማዘጋጀቱንም ተናግረዋል። በሚቀጥሉት ጥቂት ሳምንታት ኮንግረሱና ሴኔቱ ባዘጋጀነው የኢሚግሬሽን ማሻሻያ ረቂቅ ላይ ድምጽ የሚሰጥ ይሆናል። ባለፉት ወራት አስተዳደሬ የኢሚግሬሽን ማሻሻያ ጉዳዮችን በተመለከተ በሁሉም ዘንድ ተቀባይነት ያለው ሕግ ለማርቀቅ ከዲሞክራ ዲሞክራቲክ ፓርቲና ሪፐብሊካን ፓርቲ አመራሮች ጋር ጥልቀት ያለው ውይይት ሲያደርግ ቆይተዋል። እንደ ፕሬዝደንቱ ገለጻ ከስደተኞች ጋር ያለውን ችግር ለመፍታት መንግስታቸው በሕፃንነታቸው በሕገ ወጥ መንገድ ወደ ሀገሪቱ የገቡትን 1.8 ሚሊዮን ስደተኞች የወንጀል ሪከርዳቸው ተጣርቶ በሚቀጥሉት 12 ዓመታት ጊዜ ውስጥ አሜሪካዊ ዜግነት እንዲያገኙ እንደሚፈልግ ገልጸዋል። በሌላ በኩል ደግሞ ሕገ ወጥ ስደተኞች ወደ ሀገሪቱ ዳግም እንዳይገቡ በሜክሲኮና በዩናይትድ ስቴትስ መካከል ያለውን ድንበር ማጠር የዲቪ ሎተሪን ሙሉ በሙሉ በማስቀረት ከፍተኛ እውቀትና ክህሎት ያላቸውን ስደተኞች ብቻ እየመረጡ መቀበል እንዲሁም እሳቸው ቤተሰባዊ ሰንሰለታማ አማ ስደት ያሉትን አሜሪካዊ ዜግነት ያለው ስደተኛ በሌላ ሀገር የሚኖሩ ቤተሰቦችን ወደ አሜሪካ ማስመጣት የሚያስችለውን አሰራር ለመዝጋት መዘጋጀታቸውንና ሴኔቱና ኮንግረሱ ለዚህ ተፈጻሚነት ይሁንታ እንዲሰጣቸው ጠይቋል። ከሀገር ውስጥ ጉዳዮች በተጨማሪ ዓለም አቀፍ ጉዳዮችንም በመጠኑ የዳሰሱት ፕሬዝደንት ዶናልድ ትራምፕ ከጥቂት ወራት በፊት ኢየሩሳሌም የእስራኤል ዋና ከተማ መሆኗን ማወጃቸውን ተከትሎ የበዙት የተባበሩት መንግስታት ድርጅት አባል ሀገራት የዩናይትድ ስቴትስን ድርጊት መኮንናቸውን አጣጥለዋል። ዩናይትድ ስቴትስ ኢየሩሳሌምን በተመለከተ ለወሰደችው ውሳኔ የተቃውሞ ድምፅ ላሰሙ የመንግስታቱ ድርጅት አባል ሀገራት ሀገራቸው የምትቆርጠውን የእርዳታ ድርጎ እንደምትቀንስ አሊያም እንደምታቆም ዝተዋል። በ2016 የአሜሪካ ግብር ከፋዮች ከ20 ቢሊዮን ዶላር በላይ በእርዳታ መልክ የአሜሪካን ውሳኔ በመጻረር የተቃውሞ ድምፅ ወደ ሰጡ ሀገራት ልኳል። ለዚህም ነው በዛሬ ምሽት ሁለቱ ምክር ቤቶች የአሜሪካ የእርዳታ ገንዘብ የአሜሪካንን ጥቅም ለማስጠበቅ ብቻ እንዲውልና ለአሜሪካ አጋር ሀገራት ብቻ እንዲሰጥ የሚያደርግ ሕግ ያወጣ ዘንድ መጠየቅ የሚሻው የትራምፕ አስተዳደር የኢየሩሳሌም ውሳኔን ተከትሎ የአሜሪካ እርዳታ ተቀባይ ከሆኑት ሀገራት መካከል በቀዳሚዎቹ ስፍራ ላይ የምትገኘው ኢትዮጵያ የፕሬዝደንቱን ውሳኔ ከተቃወሙት ሀገራት መካከል መሆኗ ይታወሳል። ለዶይቸ ቨለ ናትናኤል ወልዴነኝ ከዋሽንግተን ዲሲ